ሰላም፣ ጤና ስጥልኝ። እንደምናመሻችሁ እንኳን ለብርሃነ መስቀሉ አደረሳችሁ እያለን የእሁድ ምሽት መስከረም 16 2014 ዓ ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብሬያችሁ ዘርቃለሁ። ለዛሬ ልክ እንደተለመደ ሁሉ ከዚህ ቀደም በጋቢና ቤሌ ከተሰሙ መርሃ ግቦቻችን መካከል ቢደገሙ መልካም ናቸው ያልናቸውን መራርጠን ይዘንላችኋል። አብራችሁን ቆዩ ከዚህ ቀደም በጋቢና ቤሌ እንግዳ ያደረግናቸውና ለዛሬ ምሽት ቢደገሙ ያልናቸው ዶክተር የኔ ያሰግድ ናቸው። ዶክተር የኔ ያሰግድ ልክ የዛሬ ዓመት በተመሳሳይ ጊዜ የህይወት ታሪካቸውንና ተሞክሯቸውን ከኛ ጋር አጋርተውን ነበር። በቅርብ ጊዜ ደግሞ ሊዲንግ ዊዝ ሀርት ወይም ደግሞ ከልብ መምራት የሚል መጽሐፍ አሳትመው እንግዳ አድርገናቸዋል። ዶክተር የኔ ያሰግድ ገና በልጅነት እድሜያቸው ወደ ቤልጅም በመጓዝ በውጭ ሀገር ያደጉ ኢትዮጵያዊት ምሁር ናቸው። ከ28 ዓመታት በላይ የተባበሩት መንግስታት ድርጅትና ተቋማት ውስጥ እንዲሁም የአውሮፓ ተስፋ ህብረትን ጨምሮ ለተለያዩ ዓለም አቀፍ ድርጅቶች የአመራር ክህሎትን ሲያሰለጥኑ ቆይቷል። ከዶክተር የንያ ሰግድ ጋር የነበረኝ ቆይታ ቀጥሎ ይቀርባል። መጽሐፍ ከሌላው ስራዬ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር? ትልቁ ጥያቄ የነበረኝ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን የአመራር ችሎታ ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፌያለሁ እና ዶክትሬትን ሰርቼ ስጨርስ ትልቁ ችግር የምንድን ነበረ ማሳጠር ነበረ እና ቢያንስ ወደ ሰባት መቶ ገጽ ደረሰ እና አሁን ግን ሳስበው፣ ኦኬ፣ ለምንድን ነው እንደዛ የረዘመው? እንደዛ የረዘመ የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን፣ በኋላም መጥቀስ እችላለሁ። እነዚህን ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ኤኒወይ በኋላ ተጻፈ አለቀ። ካለቀ በኋላ ግን ምን አልኩኝ፣ ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ ባጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይህን መጽሐፍ አንስቶ አንብቦ ያገኘሁትን ትምህርት ማግኘት እንዲችል ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን ወይ የራሱን ሕይወት ብቻ የሚመራም ሰው ቢሆን ስራ ይኑረው፣ ስራ አይኑረው ይችን መጽሐፍ ግን አንብቦ ከእነዚያ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለግኩ ነው። ይህ መጽሐፍ ከዛ ነው የመጣው። እሺ ዶክተር፣ እንግዲህ በድጋሚ በጣም አመሰግናለሁ። እስቲ ጥቂት ስለ ጥናቱ ይዘት እያስረዱን። ጥናቱ ምን ላይ ነበር የተሰራው? በፈረንጅ አቆጣጠር በሁለት ሺ አስር ነበር የጥናቱ የፒኤችዲው ታይትል አፍሪካን ሊደርሽፕ ፐርስፔክቲቭስ ፍሮም ሄድስ ስቴት የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን። እነዚህን መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ ተስፋ የሚሰጡ መሪዎች አፍሪካን መሪዎች በመንግስት ብቻ ሳይሆን በተባበሩትን መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ መሪዎች፣ ልዩ ልዩ መሪዎች። ስለዚህ ነገር የአመራር ችሎታ ሲባል በመንግስት ደረጃ ብቻ ያለ መሪ አይደል፣ ሁላችንም ባለንበት መሪ ነን። ስለዚህ እኔ ያናገርኳቸው መሪዎች ማን ናቸው ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎችና ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሽፕ መልእክት ቢኖራቸው ያ መልእክት ምንድን ነው የዛሬ መቶ ዓመት አንድ ሰው የእናንተን መልእክት ቢሰማ ስለ አፍሪካ አመራር ችሎታ እኛን አፍሪካውያኖች ምንድን ነው የሚለየን፣ ስለ አመራር ችሎታችን ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። እራሳችንን ማሻሻል እንድንችል በአለም ደረጃ መወዳደር እንድንችል አንደኛ ወይስ ያለን ማዳበር ያለብን ወይስ ደግሞ የሌለን መማር ያለብን፣ ካልሆነ ደግሞ የሚጎዱን አይነት ባህሪዎች መተው ያለብን ምንድን ነው የሚለውን ጥያቄ ላይ ነው። በዛ ዙሪያ ነው የተነጋገርነው። የጥናቱ ውጤትና ግኝትስ ምን ይመስላል? ከዚህ ጥናት ያገኘሁት ምንድን ነው? አንደኛ፣ እርግጥ አንድ ሰው ሲወለድ፣ እንዲሁም አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል፣ ወይ የጨዋታ ስጦታ ሊኖረው ይችላል። እርግጥ የአመራር ችሎታ ስጦታ ሊኖረን ይችላል። ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል። ማንም ሰው ያለውን ደግሞ ማዳበር ይችላል። ስለዚህ ከዚህ ጥናት የወጣው ምንድን ነው? አንደኛ ሁሉም ሰው መሪ መሆን ይችላል። ማንኛውም ሰው መሪነት ደግሞ የሚጀምረው መቼ ነው? የራሳችንን ሕይወት መምራት ስንጀምር ነው። መሪነት ማለት አለቃ መሆን ብቻ አይደለም። የመንግስት ሹም መሆን ብቻ አይደለም። መሪነት የሚጀመረው የራሳችንን ሕይወት አስተውለን እኔ ዛሬ ወዴት ነው የሚሄደው፣ በዛሬ ቀን ምን ምንድን ነው ማድረግ የምፈልገው የአሁኑ ዓመት ምንድን ነው በፈጸመ የምፈልገው በህይወቴ ምንድን ነው ማድረግ የምፈልገው የሚለውትን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን። የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን። እያንዳንዱ ነገር በህይወታችን የምናደርገው የምንበላው፣ የምንጠጣው፣ የምንናገረው፣ የማንናገረው ሁሉ መጨረሻ ላይ ይደመራል። ሁሉም ህይወታችን ላይ ዳና ትቶ ያልፋል። ዶክተር እንግዲህ እርስ የአሁኑን የደቡብ አፍሪካውን ፕሬዚዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግሥታት ዋና ጸሐፊ ኮፊ አናን ና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይህንን ሊዲንግ ዊዝ ሀርት ወይም ከልብ መምራትን የጻፉት ና እነዚህን አመራሮች ባገኟቸው ወቅት የሚያመሳስላቸው ነገሮች ምን ነበር የተገነዘቡት? እርስ እሱ ጋር ያየሁት ነገር ከሁሉም ጋር ያየሁት ነገር ምንድን ነው አሁን እዚህ መጽሐፍ ውስጥ ያለው ምንድን ነው ሁሉም እንደ አይነት ነገር ምንድን ነው ያላቸው ባል እነዚህ ነጥቦች ናቸው። አንደኛ የማዳመጥ ችሎታ። ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል። ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ፣ በቃ ማዳመጥ። ስናዳመጥ ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም። የእውነት ማዳመጥ ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው? በምን አድርጌ ነው ይህ ሰው የምትለኝን የሚለኝን ልረዳው የሚችለው? አይምሮ ወይን ክፍት አድርጌ ነው ማዳመጥ መቻል ያለብኝ። እንደዛ አድርጌ ሳዳመጥ ያ ሰው የሚያካፍለኝን በጣም በጥልቀት ይገባኛል። ሁለተኛው ሌላ ደግሞ ምንድን ነበር? ሁሉም በጣም ደጎች ሰዎች ናቸው፣ በእውነት ለሰው ያዝናሉ ያስባሉ። ለሀገር የሆነ ለዓለም ሆነ ማቅረብ እችላለሁ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድን ነው፣ እነዚህ ሰዎች ሰውን አያንቋሸሹም። አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዚያ ነው ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን እንክትክት ለማድረግ አይደለም። ስብስብ ያሉ ናቸው። ስለዚህ እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች እራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት ቀደም ብለው ተነስተው አንድ ሰዓት አንድ ሰዓት ተኩል እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሊሆን ይችላል። አንዳንዱም በ እንዲሁ በመጽሐፍ ወይም ደግሞ በእግራቸው እንዲ አጠገባቸው ጫካም ካለ ወይ ባህር ዳር ነገር ካለ እንደዛ ላይ ብቻቸውን ሀሳቦቻቸውን ለማፍታታት ጊዜ ያሳልፋሉ። በሞደርን መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ይኑ ጽሞና ጊዜ አላቸው። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች በራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት ቀደም ብለው ተነስተው አንድ ሰዓት አንድ ሰዓት ተኩል እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሊሆን ይችላል። አንዳንዱም በ እንዲሁ በመጽሐፍ ወይም ደግሞ በእግራቸው እንዲ አጠገባቸው ጫካም ካለ ወይ ባህር ዳር ነገር ካለ እንደዛ ላይ ብቻቸውን ሀሳቦቻቸውን ለማፍታታት ጊዜ ያሳልፋሉ። በሞደርን መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ይኖ ጽሞና ጊዜ አላቸው እንደው በምንም ምክንያት ሰው ፊት አይናገሩም። ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን የሆን እንክትክት ለማድረግ አይደለም። እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች በራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል። ግማሹ በጸሎት ላይ ሊሆን ይችላል። መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ይኑ ሞና ጊዜ አላቸው እና እነዚህ ነገሮች ናቸው ከሁሉም ጋር ያየሁት። እርግጥ እያንዳንዱ ያው በየራሳቸው ህይወት በየራሳቸው ስራ መሪዎች ናቸው ማለት አሁን በተባበሩት መንግስታት ላይ ፎርመር ሴክሬታሪ ጀነራል የነበሩት ኮፊያናን እርግጥ የተባበሩት መንግስታት ስራ ላይ ነበሩ። አመራር ችሎታቸው አይደለም ግን ሌላ። አሁን በአለም የታወቀ ዩሱ ንዱር፣ ያው እንደምታውቂው ነው። የሴኔጋል የታወቀ በአለም የታወቀ ሙዚቀኛ ነው። በሴኔጋል ሀገር ውስጥ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው። አድማጮቻችን ጋቢና ቤን ነው በመከታተል ላይ ያላችሁት። እዚህ ላይ ደግሞ ቆም እንበልና የሙዚቃ ሀፍታ ውስጥ እንመለስ። ማዳመጥ ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤ መሰናዶን ነው። ከሙዚቃው በፊት ከዶክተር የኔ አሰግድ ጋር የጀመርነውን ጨዋታ እንቀጥላለን። የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል? ያው አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን የምንም ጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድን ነው የሚለየን ብንል እንደው ትህትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው። እዛ ግን ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል። ይሄ ነው እንግዲህ ብዬ የማስበው። እሺ በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞው የቡርኪና ፋሶን ፕሬዚዳንትና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው እዛ ላይ እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሶ ጽፈውታል ና እስቲ ጥቂት ስለዚህ ነገር አጫውቱኝ እንግዲህ እሳቸው የሚባሉት ማዳም ጆዜፊን ወድራጎ ነው የሚባሉ እሳቸውን ሳገኛቸው በኋላ ደግሞ ለብዙ አመት ነው ማቃቸው እነቶማስ ሳንካራ ና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰአት እሳቸው ያልተገደሉበት ምክንያት ለምንድን ነው ሌላ ስብሰባ ነበራቸው ሌላ ቦታ ና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። አሁን ከቶማስ ሳንካራ ጋር በጣም በቅርብ ይሰሩ ነበር ከፕሬዚደንት ሳንካራ ጋር። ፕሬዚደንት ሳንካራ ሲገደሉ ሰላሳ ሰባት አመታቸው ነው። የተገደሉበትም ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪናፋሶ ድሃ ሀገር ናት፣ መርሴዲስ ለሚኒስቴር አይቻልም ሁላችንም ባለን በቤት መኪናና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር። ከዛ ሚኒስቴሮቹ ምን ይሏቸው ነበረ? የሆነ ፕሮግራም ወይ አንዳንድ ነገሮች በሚጻፉ ጊዜ ኦኬ እንሄድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር እዛ የሚሸጡት ቁሳቁስ ከሚሸጡት ጋር እሺ፣ አስረዷቸው እነሱ ከገባቸው ይሆናል ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ይሄ ለምንድን ነበር እንደዚህ የሚያደርጉት? አንዳንድ ጊዜ ፖሊሲ ሲጻፍ ብዙ ዙሪያ ጥምጥም እናበዛለን እና መጨረሻ ላይ ምን እንደምንልም አናውቀው። እናሳቸው ፕሬዚዳንት ሳንካራ ያንን አይፈልጉም። ቀጥተኛ፣ በቃ ቀጥ ያለ ነገር ነበር የሚፈልጉት። ያው ተገደሉ እና እኚህ ማዳም ዦዜፊን ወድሬ ያጎ የሆነው ምንድን ነው የሆነ ጊዜ እንደገና የዛሬ ሶስት አራት አመት ይሆናል እነሱ ሀገር ሄጄ ነበረ እና ተገናኝተን በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ ማዳም ወድሬያጎ ስንገናኝ ሀገር ምሽም ኔ ያሉኝ ዞሮ ዞሮ ይኸው ከሰላሳ አመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ የመጣው ሀገሬ መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈት ማስከፈትና የሚያስፈልገውን ምርመራ የማድረግ ነው ሲነግሩኝ፣ ምንድን ነው የሚያሳዝንሽ ነገር አሉኝ። ሀጽሙ ሲመረመሩ ጥይቶቹ እዚህ እጃቸው ስር ነበሩ። ይሄ ወደ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይ እና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበር ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው። በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶትን አንስተዋልና፣ እንደውም ሀገር በቀል እውቀትን መቀበልም አብሮ ተነስቷልና። እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ከአመራር ጋር ምን ያያይዛቸዋል? አያቴ አልማዝ ኃይለ ማርያም ይባላሉ እና እሳቸው የእኔ አያት ስለነበሩ እኔ እድለኛ ነኝ። ለምን ከአያቴ ጥላ ስር ነው ያደግኩት። ወደ ውጭ እስክኔ ድረስ እስከ ስምንት ዘጠኝ አመት እስኪሆነ ድረስ ኦልሞስት ሀያ አራት ሰዓት አብረን ያሳለፍ ነው። ሁሌ ከእሷ ስራ አልጠፋም። እና እሷ ላይ የማየው ምንድን ነው? ሰውን ስታነጋግር በደግ ዓይን ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን፣ መንገድ ላይ የኔ ቢጤ ቢሆን፣ መንገድ ላይ ባለሱቅ በደረቴ ቢሆን፣ ሁሉንም ሰው እንደ ንጉስ ነው የምትቀበለው። እንደ ንጉስ፣ እንደ ንግስት ነው የምትቀበለው። ማንም ሰው ማንንም ተናግሮ ያቅም ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን፣ በስራችን፣ በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ነው ያደግነው። ያ የመጣው ከየት ነው? ከያቴን የመጣው እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው። እርግጥ እንደ ንጉስ እንደ ንግስት ብታከብረው ሰው መሆኑንም እያስተዋለች ነው። ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው። ያ ሰውም ደግሞ ከተሳሳተ ይቅር እያለች ነው። በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የእለት ተእለት የህይወት ምርጫ ነው። የእለት ተእለት ምርጫችን በህይወታችን ላይ ስላለው ተጽዕኖ ና አጠቃላይ እርስዎ መጨመር የሚፈልጉት ነገር ካለ አያይዞ ይንገሩኝ። አንድ አንድ ሀገር ውስጥ እንደ አንድ ቤተሰብ ብናስበው አንድ ቤተሰብ ችግር ሲፈጠረውን አንድ ቡድን ብቻ አይደለም ጥፋተኛ ሁላችንም ላይ ጉድለት ሊኖር ይችላል። ደካማ ጎን ሊኖር ይችላል። ጥፋት ሊኖር ይችላል እኔ ግን የራሴን ጥፋት፣ የራሴን ጉድለት፣ የራሴን ድካም ካልተቀበልኩኝ፣ የሌላው ላይ ካተኮርኩኝ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን ብታድግልን እንደፈለግን እንደልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን። ግን የማዳመጥ ችሎታ ሲባል ኦኬ፣ ሁላችንም እናቃለን ማዳመጥ ያስፈልጋል። ግን ስንታችንን እውነት ማዳመጥ የምንችለው ስንታችንን እውነት እኔ ራሴን የማዳመጥ ችሎታ አዳብራለሁ ብዬ ስራዬ ብዬ እዛ ላይ አተኩር የምሰራው ስንቶቻችንን? እንደዛ አርገን ራሳችንን ማሳደግ የምንሞክረው? ህይወታችንን ቀጥ አርገን የመምራት ግዴታም ኃላፊነትም አለብን ችሎታውም ደግሞ አለን። ዶክተር ይህን ያሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ። አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ። አድማጮቻችን የእሁድ መስከረም 16 2014 ዓ ም መሰናዷችንን እዚህ ላይ ፈጸምን። በምስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ ስናስተናግዳችሁ አምሽተናል። በነገው ምሽት በመደበኛው መርሃ ግብራችን እንገናኛለን። እንኳን አደረሳችሁ ብለን እንሰናበታለን። ደህና እደሩ።